የደቡብ ክልል በአዲስ መልክ ለማዋቀር በቀረበው ምክረ ሀሳብ የጌዲኦ ዞን በልዩ ዞንነት ይደራጃል የተባለው የሕዝብ ፍላጎት እንዳልሆነ እና ከስምምነቱ ውጪ ነው ሲሉ የብሔሩ ምሁራን ወቀሳቸውን ገለጹ። የዞኑ ብልጽግና ፓርቲ በበኩሉ የጌዲኦ ህዝብ የጠየቀው በክልል ለመደራጀትና ተጠሪነቱም ለፌዴራል መንግስት እንዲሆን እንጂ በልዩ ዞንነት ለመደራጀት አይደለም። ያም ቢሆን የመዋቅሩ ጉዳይ ገና ያልተጠናቀቀ ነው ብሏል። ዮናታን ዘብድዮስ ዝርዝር ዘገባ አለው። በጠቅላይ ሚኒስትር አብይ አህመድ የተመረጠ ሰማንያ አባላትን የያዘ የሰላም አምባሳደር ኮሚቴ ደቡብ ክልልን በአዲስ መልክ በአዳዲስ ክልሎች ለማዋቀር አደረገ የተባለው የጥናቱ ምክሬ ሀሳብ ሰኔ 2 2012 ዓ ም ቀርቦ ውይይት ተደርጎበታል። ከምክሬ ሀሳቡ ይዘት ውጭ የግዲዮ ዞን በልዩ ዞን ይደራጃል ተብሎ በብዙሀን መገናኛ የተነገረው ሀሳብ የግዲዮን ህዝብ ፍላጎት ያላማከልና ከስምምነትም ውጭ ነው ያሉ የብሔሩ ምሁራን ቅሬታቸውን ለቪኦኤ በስልክ ተናግሯል። የግዲዮ ህዝብ የመጀመሪያው አማራጩ በክልልነት መደራጀት ሲሆን የቀጠናው ሰላም የሚረጋገጥ ከሆነ ደግሞ ከአማሮና ቡርጄ ወረዳዎች ጋር አንድ ክልል ለመሆን እንደሚፈልግ አቶ ጸጋዬ ኦብሰ ተናግሯል። ክልል ስንሆንም ብዙ የምናቀርባቸው ምክንያቶች አሉን። እነዚህም ምክንያቶች ከሌሎቹ ልዩ የሚያደርገው አንደኛው መልክአ ምድራዊ ሁኔታ ነው። ሁለተኛ ደግሞ የህዝብ ብዛታችን በስታትስቲክ ፕሮጀክሽን አንድ ነጥብ አምስት ሚሊዮን ቢሆንም በውስጥ አሰራር ስንሰራ በድርጅትን ወደ ሁለት ነጥብ አራት የምንደርስ ነን። ክልል ለመሆን ስናስብ በህዝብ ብቻ ከቤኒሻንጉል፣ ከጋምቤላ፣ ከአፋር እና ከሀረሪ የበለጠ ሰው እንችላለን ግል መሆንን እንችላለን። በልዩ ሁኔታ ይታይልን። የዞኑን ህዝብ ካለበት ድህነት ለማውጣት የግድ ጥምር እርሻና የእርገ ጨፌ ቡናን ይበልጥ ለማስታወቅና ለማልማት በራሱ መወሰን የሚችል ክልል ማደራጀት ያስፈልጋል ብለዋል። ይህ ደግሞ ሊፈቀድልን ይገባል ነው ያሉት። ወደ ሌላ ክልሎች የሚወስደን ከሆነ ይህ መለጠፍ ነው። መለጠፍ በህይወታችን ማየት አንፈልግም። በደቡብም ክልል በነበርንበት ጊዜ ሙሉ ነጻነት፣ ሙሉ እኩልነትም ፍትሀዊ የሀብት ክፍፍልም አልነበረንም። የገዲዮ ዞን ምሁራን ማህበር ስራ አስኪያጅ አቶ ክብሩ ማሞ በበኩላቸው እንዳሉት የገዲዮ ህዝብ ያለበትን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን ለመፍታት የሚቻለው ህዝቡ ያለበትን ሁኔታ በሙሉ የሚረዳ በራሱ ልክ የተዘጋጀ ፖሊስና የልማትና የእድገት ስልት ቀርጾ መስራት የሚችል ማዕከላዊነቱን ለፌዴራል መንግስት ያደረገ ክልል ሲደራጅ ነው ብለዋል። ተደጋጋሚ ግጭቶች አሉ። ማስራቅን ዘጠናም ስታየው በሁለት ሺህ ዘጠኝም ስታየው ተደጋጋሚ ግጭቶች አሉ። የእነዚህ መንስኤዎች ስታያቸው ጥያቄ ያለበት ህዝቡ የቆየ ያልተመለሰ ውዝፍ የሆኑ ችግሮች እንዳሉበት ትረዳለች። ስለዚህ እነዚህን ጥያቄዎች በአግባቡ ለመመለስ ህዝቡን ያለበትን ማህበራዊና ኢኮኖሚያዊ ችግሮችን ለመመለስ ከፌዴራል መንግስት ጋር ቅርብ የሆነ ክትትል፣ ቅርብ የሆነ ድጋፍ ማድረግ ካልተቻለ አላስፈላጊ ቀውስ ነው በዞኑ ውስጥ እየተከሰተ ያለው። የሰላም አምባሳደሮች ኮሚቴ ግንቦት አስራ ሰባት ሁለት ሺ አስራ ሁለት ዓመት ምረት በድላ ከተማ ከዞኑ ህዝብ ተወካዮች ጋር መወያየቱን ህዝቡን በወቅቱ በክልል ለመደራጀት እንደሚፈልግ ማሳወቁን ገልጠው የገዴኦ ዞን ክልል ሊሆን የሚልበት ሌላኛው ምክንያት ስዳማ ክልል ሆኖ መውጣትም ተከትሎ ገዲኦ ከማንም የደቡብ ክልል ክልሎች፣ ዞኖችና ወረዳዎች ጋር አለመገናኘቱ ነው ብለዋል። አቶ ክብሩ ዞን ሆኖ ጥያቄውን ያልተመለሰለት እንዴት ነው ልዩ ዞን ሆኖ የሚመለስለት? ልዩ ዞን የሚል እኮ መዋቅርም የለም በፌዴራል ስርዓት ውስጥ ስልጣኑ ከየት ነው የሚመጣው? ስለዚህ ይሄ ህገ መንግስታዊ መሰረት ያለው አይደለም። የህዝብንም ፍላጎት ያማከለ አይደለም። አሁን እነዚህ የጠቀስኩልን ጥያቄዎች በሙሉ የሚመልስ አይደለም። ይሄ ክልሉን በአዲስ መልክ በማደራጀት ሂደት ውስጥ በፌዴሬሽን ምክር ቤት ውሳኔ ሳይሰጥበት ከውጭ የሚወራው ሀሳብ በውሳኔው ላይ ጫና ያሳድራል የሚል ስጋት አድሮብናል ያሉት አቶ ክብሩ ክልሉን በአዲስ መልክ ለማዋቀር በለውጡ መንግስት የሚደረገውን ጥረት እንደሚያደንቁ ተናግሯል። የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ ወይዘሮ ፀሐይ ወራሳም ሰኔ ሁለት ሁለት ሺ አስራ ሁለት ዓመተ ምህረት ከጠቅላይ ሚኒስትርና ከሰላም አምባሳደሮች ጋር በተደረገ ውይይት መድረክ ላይ መገኘታቸውን ገልጸው በመጀመሪያው ምክረ ሀሳብ ደቡብ ክልል ማዋቀር የተፈለገው በአምስት ክልሎች ነበር ብሏል። እነሱም ጉራጌ ዞን፣ ሀዲያ ዞን፣ ከምባታ ዞን፣ ስልጤ፣ ሀላባ፣ የም ልዩ ወረዳ በአንድ ክልል፣ ወላይታ፣ ጋሞ ጎፋ፣ ቆንሶ፣ ደቡብ ኦሞ፣ አሌ ደራሽና ባስኬቱ ልዩ ወረዳ በአንድ ክልል በሶስተኛ ደረጃ ጌድኦ ዞን አማሮና ቡርጂ ሶስተኛ ክልል አራተኛ ዳውሮ ኮንታ ከፋ ሸካ በንች ሸኮ ዞንና ምዕራብ ኦሞ ዞን ራሱን በቻለ በአንድ ክልልና አምስተኛ ሲዳማ ዞን ብቻውን በሚል በእነዚህ በአምስት ምክረ ሀሳቦች ነበር የቀረበው ውይይቱ በሚደረግበት ወቅት አሉ ወይዘሮ ፀሀይ ውይይቱ በሚደረግበት ወቅት የሀሳብ ልዩነት ተፈጥሯል ታዲያ ልዩነቱ ከተፈጠረ በኋላ ነው የጌድኦ ጉዳዩ በልዩ ዞንነት ይደራጃል በሚባለው ልክ ሳይሆን ተጨማሪ ውይይት እንደሚያስፈልግ የተገለጠው ብሏል ጉዳይ ከአማሮና ቡርጂ ጋር ነበር አንድ ላይ ተዋቅሮ የነበረው ግን ደግሞ በመልክዓ ምድር የማይገናኙ ስለሆኑ ለልማት ያስቸግራል በሚል እነዛን ሁለቱን መዋቅሮች አማሮና ቡርጂን ወደ ጋሞ በነበረው ክልል ወስደው የገድኦን ዞን ደግሞ በልዩ ሁኔታ ካለበት ልዩ ከሚያደርጓቸው ምክንያቶች መነሻ በልዩ ሁኔታ ከተወካዮቹ ጋር ተወያይተን ውሳኔ እንሰጣለን። እነዚህ እንሽን ያስፈልጋል የተባሉ ጉዳዮች ውይይት ከተደረጉ በኋላ ይሄ መዋቅሩ መልክ ከያዘ በኋላ ነው ወደ ፌዴሬሽን ምክር ቤት ይቀርባል የሚል ስምምነት ላይ የተደረሰው። የገድኦ ህዝብ ከቀበሌ ምክር ቤት እስከ ዞን ምክር ቤት ተወያይቶ ጠየቀው ከዚያም ለደቡብ ክልል ምክር ቤት አቅርቦ ለፌዴሬሽን ምክር ቤት ጭምር የተላከው በክልል መደራጀትን እንጂ በልዩ ዞንነት ለመደራጀት አለመሆኑን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ክልሉን በአዲስ መልክ ለማደራጀት የሚደረገውን እንቅስቃሴ በተመለከተ ከውይይቱ በኋላ ከህዝብ ተወካዮች እና ከደቡብ ክልል ተፎካካሪ ፓርቲዎች ጋር ያደረጉት ውይይት የሚደነቅ እንደነበር በማህበራዊ ትስስር ገጻቸው ማስታወቃቸው ይታወሳል። የደቡብ ክልልን በአዳዲስ ክልሎች ለማዋቀር የሚያስችል ምክር ሀሳብ ለፌዴሬሽን ምክር ቤት መመራቱንም የመንግስት ብዙሀን መገናኛዎች መዘገባቸው አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ